የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ 4 ሰዓት ከሚያሰማው ዝግጅት ዛሬውን አሁን ጀመረ። ትላንትና ስብሰባ ብሎ ጠራል። ከዛ የመናገር መብታችሁ በሰጣችሁ ነፃነት ተጠቅማችሁ የፈለጋችሁትን ጠይቁኝ አለ። አገሪቱ ላይ መልስ የሌለ ይመስል ሁሉም ሲያጅጎደጉድ ዋለ። ጥያቄውን ሲያጅጎደጉድ ይጽፋል ይጽፋል ይጽፋል። አጣጣፉን ብታየው እኮ መልሱን የሚያውቀው ይመስላል ጥፋቱ ደረሰልህና ይዘባርቅ ጀመራ። ጥያቄ እዚህ መልስ ዛ፣ ጥያቄ እዚህ መልስ ዛ። እንደው ዝብዝብ ሲልብኝ፣ አይ አይ አይ ይሄን ሰውዬ ላድ ነው ላድ ነው ብዬ ሳላስፈቅድ ብድግ አልኩ። አይ አቶ ሊቀ መንበር አልኩት፣ አቤት አለ። ቅድም አንተ የመናገር መብታችንን ተጠቅመን እንድንናገር እድል ሰተን፣ ጥያቄ ጠየቅን፣ አደላልኩት። አዎ አለ። ልክ መልስ የመለሰ የመስል ላቡን እየጠረገ እስቲ ደግሞ እኛ ዝም የማለት መብት እንስጥና፣ ዝም በል እውነታቸውን ነው ብልህ የመናገር ብቻ ሳይሆን ዝም የማለት እድልም ሲሰጠው ሊጠቀምበት ይገባል። እያዩ ፈንገስ ፌስታሌ እያለ ዋሽንግተን ከዘለቀ ሰነባበት። ብዙዎችም አዩት፣ ተደሰቱማ፣ አሳቀ አስለቀሰም። ወደ መካከለኛው ምዕራብ ዩናይትድ ስቴትስ ግዛቶች የተሻገረው እያዩ ፈንገስ በቀልዳ ቀልድ ለዛ ተዋስተው የተነገሩት መራር እውነቶቹ ግን ማነጋገር ቀጥለዋል። የሰማችሁትም ከዚያ ዜማ ቅላጼ የተቀነጨበ ነው። ምን ይደረግ ከሰው ስህተት አይጠፋም። እንዴት ነህ? አሁን ደህና ነኝ፣ እግዚአብሔር ይመስገን። የታከምኩ ነኝ፣ ደህና ነኝ። ትናንትና ትንሽ ደከም ብለህ ነበር፣ ሳል ነበረው። አሁን ደግሞ ትንሽ አላለህ ይመስላል። ልዩነቱ እንዴት ነው? ከቀን ወደ ቀን ይለያያል። ምን ሲሆን ይሻልሃል? ምን ሲሆን ያም ይሆን። ልክ ነህ። ከቀን ወደ ቀን እየተሻለኝ፣ ደህና ነኝ፣ በጣም ደህና ነኝ፣ ይሻለኛል። በ1972ቱ የሞስኮ ኦሎምፒክ ሁለት የወርቅ ሜዳሊያዎች ባለቤቱ ሻምበል ምሩጽ ይፍጠር በተዛባ አጉል ዜና አርፏል የተባለው አሁን ያ ታዋቂ አትሌት ዛሬ አብሮን ያመሻል። ንጉሴ አክሊሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ ከሳምንቱ ቅንብር ጋር ብቅ ይላል። የሳምንቱን ምርጥ ግጥምም ይዘናል። የአክብሮትና የናፍቆት ሰላምታውን እናስቀድም። መሆኑን እንደምናመሻችሁ፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ታዳሚዎች፣ እሁድ ህዳር 11 2009 ዓ ም ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበንን፣ ንጉሱ ታምሬ ቅንብሩ ላይ ተሰይመዋል። እሁድ ከሆነ ዕለቱ አዎ፣ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።